ከረጅም ጊዜ ውይይትና ድርድር በኋላ በስልጣን ላይ ያለው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባርና የተቃዋሚ የፖለቲካ ፓርቲዎች የአገሪቱ የምርጫ ስርዓት ቅይጥ ትይዩ እንዲሆን መስማማታቸውን አስታውቀዋል። ድርድሩ ሲጀመር ተቃዋሚዎች የምርጫ ስርዓቱ ሙሉ ተመጣጣኝ፣ ገዢው ግንባር ደግሞ ቅይጥ ትይዩ ይሁን የሚሉ ሀሳቦች ነበሯቸው። አቶ ሙሉጌታ አበበ የመላው ኢትዮጵያ አንድነት ድርጅትን ወክለው በድርድሩ ከተሳተፉ መካከል አንዱ ናቸው። ተቃዋሚ የፖለቲካ ፓርቲዎች ወደ አስራ አንድ የምንደርስ የፖለቲካ ፓርቲዎች አንድ ላይ ፕሮፖርሽናል ወይም ፉል ተመጣጣኝ ውክልና የሚል ነው ይዘን የነበረው። የአድግ ደግሞ ቅይጥ ትይዩ የሚል ነው ይዞ የመጣው። ቅይጥ ትይዩ የሚለው ሙሉ አይደለም። ፐርሰንት አስቀምጥ ብለነው ነበረ። ፐርሰንቱ ዘጠና በአስር ፐርሰንት ብሎ አስቀምጠ በማድረግ ነው ክርክር ወይም ድርድር አስራ አምስት ፐርሰንት አስገባ እንደገና ውሳኔ ወስነን ልናልፍ ስልም ጊዜ ስጡን ብሎ ጠይቆ ነበር። ፓርቲ ያንን ጊዜ ወስዶ አምስት ፐርሰንት ጨምሮ ሀያ በሰማኒያ ብሎ መጣ። በኢህአዴግ ባህሪ አንጻር ከሀያ በላይ ወደ ላይ መውጣት እንደማይፈልግ አስቀመጠት ረጅም ክርክር አደረግን። ከዛም በኋላ ሌሎቹ የያዝናቸው የሕዝብ አጀንዳዎች ስላሉ በዚህ ከዚህ በላይ መቆየት አስፈላጊ ስለማይሆን ብለን ሀያ በሰማኒያ ምህዳሩን ከማስፋት አንጻር ያሰፋል ብለን ባናምንም በልዩነት ተቀብለን ወደ ሌሎቹ ድርድር አልፈናል። የአብላጫ ድምጽ የምርጫ ስራ ስትከተል ሁለት አስርት ዓመታት ለዘለቀችው ኢትዮጵያ ለውጡ ምን ይሁን? አቶ ውብሸት ሙላት የህገ መንግስት ጥናት ባለሙያ ናቸው። ከአንድ የምርጫ ጣቢያ ላይ አንደኛ የሆነውን እያሳለፍን የምንጠቀምበት አንድ የምርጫ ስርዓት አለ። በዚህ መንገድ ሰማንያ ፐርሰንቱን አሁን በተስማሙበት መንገድ ድምጽ ይሰጣል ማለት ነው፣ ያው በየምርጫ ጣቢያ። በሁለተኛ መንገድ ደግሞ በተመጣጣኝ ውክልና የሚባል የምርጫ ስርአት አለ። ተመጣጣኝ ውክልና የምርጫ ስርአት ማለት ለፌዴራል የህዝብ ተወካዮች ምክር ቤት ለሚመረጥ ሰው አገሪቱ እንደ አንድ ምርጫ ጣቢያ ተወሰድና ፓርቲዎችን ብቻ ሰዎች ይመርጣሉ ስለዚህ ቅይጥ ትይዩ ሲባል አሁን ያለው የምርጫ ስርዓትን እንዳለ እንጠቀማለን በትይዩ ደግሞ አሁን በተስማሙበትን የወንበር መጠን በስድ ሀያ ፐርሰንት ለሚሆነው ወንበር ሀያ ፐርሰንት ማለት አሁን አጠቃላይ የፓርላማ መቀመጫ አምስት መቶ ሀምሳ ነው። ከአምስት መቶ ሀምሳ ውስጥ ሀያ ፐርሰንት ማለት መቶ አስር ወንበር ማለት ነው። ለመቶ አስር ወንበር ደግሞ ፓርቲዎች ያደራሉ ማለት ነው። ፓርቲዎች ዝም ብሎ በፓርቲ ስማቸው ብቻ ይወዳደራሉ። ስለዚህ ትይዩ የሚያሰኘው አብላጫ ድምፅም የብቻ ድምፅ ይሰጣሉ መራጮች፣ ለተመጣጣኝ ውክልናውም የብቻ ከእንደገና ድምፅ ይሰጣሉ ማለት ነው። አንዱ በአንዱ ላይ ምንም አይነት ውጤት አይኖረውም። አቶ ሙልጌታ አበበ የፖለቲካ ፓርቲዎቹ የተስማሙበት የቅይት ትይዩ የምርጫ ስርዓት ጠቧል እየተባለ የሚወቀሰውን የፖለቲካ ምህዳር ከመሰረቱ እንደማይቀይር እምነታቸው ነው ከሀያ ዓመታት በላይ ዘልቋል የሚሉትን የአብላጫ የምርጫ ስርዓት መቀየር በራሱ ስኬት እንደሆነ ግን ይናገራሉ። ከሀያ አመት በላይ የቆየን አንድ የምርጫ የብላጫ የምርጫ ስርዓት መቀየር በራሱ አንድ ታሪካዊ ነው። አግላይ የሆነ ስርዓት ወይም ገዢ ፓርቲ ዝም ብሎ ሞኖፖል የያዘው የምርጫ ስርዓት ወይም እንዲይዝ ያደረገው የምርጫ ስርዓትንና እያስፈጸመ ያለውን አካል ነው አሁን እየቀየርን ያለ ነው። የምርጫ ስርዓቱን በራሱ መቀየር አንድ ውጤት አለው። የሕገ መንግስት ጥናት ባለሙያው ቅይት ትይዩ የምርጫ ስርዓት ተግባራዊነት ውስብስብ ሊሆን እንደሚችል ያምናሉ። የምርጫ ስርዓቱ ለአስተዳደር ምቹ ለመሆኑ ለማጭበርበር ተጋላጭ ሊያደርገው እንደሚችልም ስጋት አላቸው። እንግዲህ የኛ አገር ህዝብ ከሰማንያ ፐርሰንት በላይ በግብርና የሚተዳደር ወይም ደግሞ ብዙም የምርጫ ልምድ ያለውና እንደገና በደንብ ለሚዲያዎች የቀረበ አክሰስ የለውም። ስለዚህ ከዚህ አንጻር እንደገና ውስብስብ ነው የሚሆኑ እስከዛሬ ከምንመርጠው እጥፍ አይነት ነው የምንመርጠው። ለአንድ ምርጫ ጣቢያ ላይ እስከዛሬ አስር ፓርቲዎች ይቀርባሉ ብንል ከአስሩ አንዱን ነው የምንመርጠው አሁን ግን ሀያ ይሆናል ማለት ነው። ፓርቲውን የብቻ ትመርጣለን እንደገና ደግሞ ግለሰቦቹን የብቻ እንመርጣለን። እንደው እስከ ዛሬ ከነበረውም አንጻር ለማስተዳደርም ከባድ ስለሆነ እንደው ለማጭበርበርም ለማለትም የተመቸ እና መሰረታዊ ለውጥ ብዙ ያመጣል ማለት አይቻልም። እንደ ሁሉንም መቶ አስሩን እንኳን ሌላ ፓርቲ እኮ ቢወስደው አሁንም አራት መቶ አርባው በቀደሙ አይነት ነው የሚሄደው። ለድርድር የተቀመጡት የፖለቲካ ፓርቲዎች የሕዝብ ተወካዮች ምክር ቤት የመቀመጫ ወንበሮች ብዛት ወደ ስድስት መቶ ስልሳ ከፍ እንዲል ከስምምነት መድረሳቸውን አቶ ሙልጌታ አበበ ጨምረው ተናግረዋል። አቶ ሙልጌታ አንድ መቶ አስር ወንበሮች መጨመራቸውን ተቃዋሚዎች ባይቀበሉም ገዢው ግንባር ቴክኒካዊ ችግር አለብኝ በማለቱ በልዩነት እንዳለፉ ገልጠዋል።